የኢትዮጵያ መንግስት የሰብአዊና ዲሞክራሲያዊ መብቶችን አፍነዋል ተብሎ ከሚወቀስባቸው ህጎች መካከል የጸረ ሽብር ህግ፣ መንግስታዊ ያልሆኑ ድርጅቶች ህግና የፕሬስ ህጉ ተጠቃሾች ናቸው። ሀገሪቱ በቅርቡ የጀመረችውን ለውጥ ተከትሎ እነዚህንና ሌሎች አፋኝ የተባሉ ህጎችን ለማሻሻልና መሰረታዊ የፍትህ ስርዓት ለውጥ ለማካሄድ የሚሰራ የፍትህና የህግ ማሻሻያ ብሔራዊ ምክር ቤት ተቋቁሞ ወደ ስራ መግባቱን መንግስት በተለያዩ ጊዜዎች ሲገልጽ ቆይቷል። በዚህም መሰረት ሰሞኑን የበጎ አድራጎትና ማህበራት አዋጅ ተሻሽሎ የሲቪክ ማህበረሰብ ድርጅቶች በሚል ጸድቋል። ለመሆኑ የሌሎች ህጎች ማሻሻያ ምን ደረጃ ላይ ነው ያለው በሚል ዲደብሊው ያነጋገራቸው የኢትዮጵያ ጠቅላይ አቃቤ ህግ የህዝብ ግንኙነት ኃላፊ አቶ ዝናቡትሉ እንደሚሉት ህጎቹ በሚመለከታቸው አካላት ውይይት እየተደረገባቸው ነው። በተለይ በርካታ የፖለቲካ ሰዎችንና ጋዜጠኞችን ለሰር መዳረጉ የሚነገርለት የጸረ ሽብር ህጉ ከዛ መካከል አንዱ የጀመር ነው። ሰረሽብር ህጉ ወይም ሰረሽብር አዋጁ ነው። አዋጅ እንደገና የማሻሻል አስፈላጊነቱ ላይ በዝርዝር ከታመነበት በኋላ ባለሙያ ተደራጅቶ፣ በተለይም የህግና ሪፎርም አማካሪ ምክር ቤት ብለን አደራጀ ነው አለው ገለልተኛ የሆኑ ባለሙያዎች ተሰብስበው በነሱ አማካኝነት ሰፊ ውይይት ሲደረግበት እና የህግ ቅርጽ እንዲኖር የቀጣዩን ሀገራችንን እድገት ሊመጥሩ የሚችሉ በተለይም የበርካቶቹ ባለድርሻ አካላትን በሀገር ጉዳይ ላይ ተሳትፎ የሚያረጋግጥ እንዲሁም የሀገሪቷን የእድገት ጎዳናዋን፣ ሰላሟን፣ አጠቃላይ ሁኔታዎችን ሊያስጠብቅ የሚችል የህግ ማዕቀፍ እንዲሆን ሆኖ እንዲወጣ የሚያስችል ስራ ሲሰራ ነው ቆየም። ረቂቅ ህጉ በኢትዮጵያ የህዝብ ተወካዮች ምክር ቤት ቀርቦ ከመጽደቁ በፊት የሚኒስትሮች ምክር ቤትና ሌሎች ባለድርሻ አካላት አስተያየት እንደሚሰጡበት እየተጠበቀ መሆኑንም አመልክተዋል። ሀገሪቱ የደረሰችበትን ፖለቲካዊ ለውጥ ከግምት ውስጥ በማስገባት የማሻሻያ ረቂቁ መዘጋጀቱንም አብራርተዋል። ከባለፉት ከነበረው አዋጅ የሚለየው ዋነኛው ጉዳይ የበርካታ ባለድርሻ አካላት የሚያሳትፍ ሆኖ ነው የተቀረጸው በደንብ እንዲታይ በተለይም አሁን ሀገራቱ የደረሰችበትን የእርግጥ ደረጃን ታሳቢ አድርጎ የተቀረጸ ስለሆነ እንደ ባለፉት ሰዎች የዲሞክራሲያዊ መብቶቻቸውን የመንቀሳቀስ መብቶቻቸውን ጭምር ጠርንፎ የሚይዝ አዋጅ እንዳልሆነ እሱ ማረጋገጥ ይችለናል ማለት ነው። ሶስት ጸርቅ በጋራ ልዩነቱን በዝርዝር የምናቀርብ ነው የሚሆነው። በተጨማሪም የመረጃ ነጻነት አዋጅና የምርጫ ህግን ለመሳሰሉትም በተመሳሳይ ሂደት የማሻሻያ ረቂቅ እየተዘጋጀ መሆኑን ኃላፊው ገልጸው የተጀመረውን የፍትህና የዲሞክራሲ ስርዓት ለማጎልበት የሚያግዙ የጸረ ጥላቻ ንግግር አዋጅን የመሳሰሉ ሌሎች አዳዲስ አዋጆችን ለማውጣት በሂደት ላይ መሆኑን ተናግረዋል። ምርጫ ህጉንም እንደዚሁ አሁን በገም ውይይት ተደርጎበት ረቂቅ ላይ አለ። የመረጃ ነጻነትና መገናኛ ብዙሃንም ድሮ ከምናስባቸው በተለያን ሊዘጋጅ የተደረገበት ሁኔታ ነው አለው። በተለይም በሂደት ላይ ያለው እንደ ጸረ ጥላቻን ንግግር አይነት ህጎችንም እንደዚሁ ለማዘጋጀት በሂደት ላይ ያለንበት ሁኔታ ነው አለው። ረቂቆችንም ለመስራት የተወሰነ ጥናት እያከድና ያለንበት ሁኔታ አለን። እነዚህ እነዚህ ለአድመጠ ነገርኳችሁ እንዳለ ሆኖ ግን እያየን የምናሻሽላቸው እንዲሻሻሉም ወይም በአዲስ መልኩ እንዲወጡ የታሰቡት በርካታ የህግ ማዕቀፎች አሉ። የሚወጡ ህጎች መሬት ላይ መውረዳቸውና ተፈጻሚነታቸውን የሚከታተል የህግ ማዕቀፍ ለማውጣት የኢትዮጵያ ጠቅላይ አቃቤ ህግ ዝግጅት ላይ መሆኑንም ኃላፊው ጨምረው ገልጸዋል።